የባህል መድረክ ብዙ ጊዜ ሆላንዶቹ ተቆጥበው ነው የሚኖሩት። የቤቱም ማሞቂያውን ዝም ብሎ በሌሉበት ቤቱም ማሞቅ የለም። ሙሉ ሌሊት ማሞቅ የለም። ያልተቀመጡበት ክፍል ውስጥ መብራት ዝም ብሎ ማብራት የለም። አላስፈላጊ ነገር ዝም ብሎ ማጥፋት የለም። እሱ እሱ ቆንቋናነት ሳይሆን የሚቀጥለው ትውልድ የሚበላው እንተውለት እሱም እንደኛ እንዲኖር እድሉን እንስተውም ነው። እና እሱ ላይ ያስቀምኛል። በኔዘርላንድ ሲኖሩ ወደ አርባ ዓመት የሆናቸውና በኔዘርላንድ መንግስት መስሪያ ቤት ውስጥ በማህበራዊ ምክር አገልግሎት ሰራተኝነት የሚያገለግሉት አቶ ሲራክ አስፋው ዘንድሮ በሰሜናዊ ኔዘርላንድ የአውሮጳ የባህል ማዕከል ተብላ ስለተመረጠችው ሌዋርደን ከተማ ካካፈሉን እየተወሰደ ነበር ያደምጣችሁት። ዘንድሮ የአውሮጳ የባህል ማዕከል ተብለው የተሰየሙት ሀገር ከተሞች በደቡባዊ አውሮጳ የምትገኘዋ ደሴት ሀገር የማልታ ርዕሰ ከተማ ቫሌታና የኔዘርላንድ ፍሪስላንድ ከተማ ሌዋርደን ናቸው። የአውሮጳ ህብረት አባል ሀገራት ባህላቸውን ለማስተዋወቅ ብለውም ትስስር ለመፍጠር ሲሉ በአውሮጳውያን አቆጣጠር ከ1985 ዓ ም ጀምሮ የአንድን ሀገር ከተማ የአውሮጳ የባህል መዲና ሲሉ በመሰየም የከተማዋን ጥንታዊነት፣ ታሪካዊነት፣ የህዝቡን አኗኗርና ባህል ማስተዋወቅ ጀምረዋል። የሀገራቱን ከተሞች በይበልጥ ለማስተዋወቅና ለጎብኚዎች አመቺ ሁኔታን ለመፍጠር ሲባል ከ17 ዓመት ወዲህ ሁለት የአውሮፓ ህብረት አባል ሀገራት ከተሞች በባህል ርዕሰ ከተማነት መሰየም ጀምረዋል። በዛሬው ዝግጅታችን በስፋት የምንመለከተው በኒዘርላንዷ የፍሪስላንድ ግዛት ዋና ከተማ ሌዋርደንን ነው። መልካም ቆይታ። ግሩም የመልክዓ ምድር አቀማመጥ ያላት የሰሜናዊ ኔዘርላንድ ከተማ ሌዋርደን በሰው ሰራሽ ጅረቶች እንዲሁም የተለያዩ ጥንታዊ ህንፃዎችን ያቀፈች ናት። ወደ 108 ሺህ ነዋሪዎች የሚኖሩባት የፍሪስላንዷ ግዛት ከተማ በፈርጣማና ውብ ፈረሶች እንዲሁም በአብዛኛው ነጭና ጥቁር ነጠብጣማ ከብቶች ባለሀብትም እንደሆነች ይነገርላታል። በሌዋርደን ከተማ መሀል የሚገኙትና በተለያዩ ቀለሞች የተገነቡት ዕድሜ ጠገቦቹ በጡብ ሸክላ የተገነቡት ቤቶች በአምስተርዳም ከተማ ካሉት ጋር ስለሚያመሳስላቸው የኔዘርላንድ ነዋሪዎች ሌዋርደንን ትንሿ አምስተርዳም ሲሉ ይጠሯታል። በያዝነው የአውሮጳውያን 2018 ዓመት ከመጀመሪያ ወር ጀምሮ ከተማዋ ለጎብኚዎች በተከፈቱት የተለያዩ የባህል ትዕይንቶች፣ አውደርዮች እንዲሁም በውይይት መድረኮች ላይ እያሳተፈችና እየጋበዘች የምትገኘው የአውሮጳ የባህል መዲና ሌዋርደን ከንቲባ ፍሪድ ክሮነ እንደሚሉት የከተማዋ ዓላማ ከሌሎች አውሮጳ አባል ሀገራት ነዋሪዎች ጋር በባህል መድረክ መቆራኘት ነው። በሮተርዳም ከተማ ነዋሪ የሆኑት ኢትዮጵያዊው አቶ ሲራክ አስፋው የአውሮፓ ህብረት አባል ሀገራት የባህል ርዕሰ ከተማ በሚል በመሰየም በተለያዩ ዝግጅቶች ማህበረሰቡን በአንድ መድረክ የሚያገናኙት በፈጣን ሁኔታ በምትቀያየረው ዓለማችን ህብረተሰቡ በጥሩ መንፈስና ሁኔታ አንድነትን እንዲፈጥር ነው። የአውሮፓ ባህላዊ ከተማ እንግዲህ መንፈሱ ምንድን ነው? የተለያዩ የአውሮፓውያን አገሮች ባህልን ማስተዋወቅ ነው እና ሰው ወደፊት ተግባብቶ አንድ አውሮፓ የሚለውን ለማጠናከር ማ ምን አይነት አመለካከት ምን አይነት ደስ የሚል ባህል፣ ምን አይነት የኪነት ባህል አለው የሚል ነው እና ያንን አያይዞም ለአውሮፓ የሚጠቅም ለሰው ልጅ የሚጠቅም ነገር ምን ታስቧል? ምን ነውና፣ ይሄ የሰሜናዊ የሆላንድ ጠቅላይ ግዛት ከንቲባው ጎበዝ ሰውዬ ናቸው፣ ክሮነ ይባላሉ። ለዚህ ለሁለት ሺ አስራ ስምንት የአውሮፓ የባህል ከተማ ለመሆን ከ2011 ጀምሮ አምስት የሆላንድ ከተማዎች ተወዳድረው ነበረ እና ፍሪስላንድ አሁን ሌወርደን ያሸንፋል ብሎ የጠበቀ ሰው ብዙም ያለ አይመስለኝም እና ያሸንፋል የተባለው ዘሄግ ነበረ ዘሄግ በመሸነፉ ራሳቸው ሄግ ሰዎች በጣም ነው የደነገጡት እና አንድ ከተማ ሲመረጥ ለአስር ወራት ነው የባህል ከተማ የሚሆነው ዋናው መልእክቱ እንግዲህ ህብረትና አንድነትን አቅፎ እንደዚህ በመለዋወጥ በምትገኘው ዓለማችን ላይ ህብረተሰቡ በጥሩ መንፈስ በጥሩ ሁኔታ ወዴትና እንዴት እንደሚሄድ ማሰብ ያንን በትዕይንት ለማሳየት መሞከር ነው። የኒዘርላንዱ ንጉስ ቬልሄም አሌክሳንደር እና ባለቤታቸው ንግስት ማክሲማ በያዝነው የጎርጎሮሳውያን ዓመት 2018 የመጀመሪያ ወር ላይ ሌዋርደን ተገኝተው ከተማዋ ለጎብኚዎቿ ያቀረበቻቸውን የተለያዩ ዝግጅቶች መረቀው ከፍተዋል። በመክፈ የመክፈቻው ስነስርዓት ምሽት ላይ በመድረክ የቀረበውና በተለያዩ ቀለማት በታጀበው የመብራት ትርኢት ከተማዋ በአመት ውስጥ ለእይታ የምታቀርበውን የተለያዩ ዝግጅቶች ተዋውቀዋል። የፍሪስላንድ ነዋሪ ጎብኚዎቹን፣ እንግዶቹን እጁን ከፍቶ እንደሚጠብቅም ተነግሯል። በመክፈቻው ስነ ስርዓት ላይ የቀረበው የብርሃን ትርኢት ዳይሬክተር ኢራ ያዳኮቭስካያ እንዳሉት በምናቀርባቸው ትርኢቶች ሁሉ የአንድነት ስሜትን መፍጠር እንሻለን። ከተማችንን የጎበኙ ሰዎች ወደ መጡበት ሲመለሱ ከጎረቤታቸውም ሆነ ከሌሎች የአውሮፓ ሀገራት ነዋሪዎች ጋር የአንድነት ስሜትን ይዘው እንዲሄዱ እንፈልጋለን። አሁን እንደምናየው ከሆነ አብዛኞች ሀገራት በሮቻቸውን ዘግተው ተቀምጠዋል። አንዳችን አንዳችንን እንዳንፈራ በአንድ መድረክ ተቀምጠን በመዋየትና በመስራት በጋራ መቆም ይኖርብናል። የዳይሬክተር ኢራ ያዳካውብስካያን ጥሪ የሌዋርዳ ቤተሰብ ነዋሪዎች ከልብ የተቀበሉት ይመስላል። በዚሁ ዝግጅት ላይ ለመታደም በከተማ የሚኖሩ ወደ 14 ሺህ ነዋሪዎች ተገኝተው ነበረ። በሰፊ የመንገድ ላይ ስክሪን የተሰራጨውን ዝግጅት የታደሙ ነዋሪዎች የተለያዩ አስተያየቶችን ሰጥተዋል። ሊዋርደን የኔ ከተማ ነች። በጣም ውብ የሆነች ከተማችንን ለመለው ዓለም ማሳየት እንፈልጋለን። በሊዋርደን በጣም በጣም ኮርቻ አለሁ። ፍሪዝላንድ በተባለው ውብ የኒዘርላንድስ ግዛት እንኖራለን። ፍሪዝላንድ ትንሽ ግዛት ብትሆንም በጣም ቀና ልብ ያለን ነዋሪዎች ነን። የሰሜን ኒዘርላንዷ ከተማ የባህል ማዕከል ሆኖ ለመሳየም የሚጠበቁባትን ፈተናዎች አልፋ መሆኑን የነገሩን አቶ ሲራ ካስፋው የከተማዋ ከንቲባ፣ የአውሮፓ የእግር ኳስ ሻምፒዮናን የማሸነፍ ያህል መደሰት ቸውን ነግሮናል። ምርጫውን ያሸነፉበት ትንሽ እንደ ምሳሌ ለመጥቀስ፣ ንጹህ ውሃ የማግኘት ዋስትና አሁንና ወደፊት፣ የተለያዩ ባህሎችን አስተባብሮ በሰላም መኖር፣ ዘላቂ ፈጠራዎች ለምሳሌ ሀይል ማመንጫ ከነዳጅ ውጭ በንፋስ በፀሐይ ሶላር ኤነርጂ። ትልቁ ፍሪስላንድ የተነሳበት አንዱ ድህነትን ማጥፋት የሚለው ነው። ሆላንድ ሀብታም ሀገር ቢሆንም ህብረተሰቡ ስር ያሉ ሰዎች አሉ። በህመም የሚሆን ስራ ባለማግኘት በእድሜ መግፋት የሚሆን በቂ ገንዘብ የማያገኙ ቢያገኙም እንደ ልብ መኖር የማይችሉ ሰዎች አሉ እና ያንን ለመከላከል ያንን ለማጥፋት ተነስተናል ነው የሚሉት እና ከሆላንድ ከተማዎች ለምሳሌ ካየን ሌዋርደን ሶስተኛው ከተማ ነው። ይሄንን ሲያዘጋጅ ከዚህ ቀደም አምስተርዳም በፈረንጆቹ በአስራ ዘጠኝ ሰማንያ ሰባት ዓ.ም ሮተርዳም በፈረንጆቹ በ2002 ዓ.ም ድሉን አግኝተው አዘጋጅተዋል እና ለምሳሌ ከንቲባው ክሮኔ ያሉት ምንድን ነው፣ ተመራጭ መሆኗን ስሰማ የእኔ ከተማ የአውሮፓን የእግር ኳስ ሻምፒዮናነት እንዳሸነፍኩ ነው የተሰማኝ ስሜት ብለው ተናግረዋል። አቶ ሲራክ በከተማዋ በባህላዊ መድረኮች የሚቀርቡት እንግዲህ ለምሳሌ ምን ምን ናቸው? ከባህላዊ ትዕይንቶቹ ለምሳሌ ፍሪስላንድ እንትኖች አሏቸው ቆንጆ ፈረሶች በክረምቱ ጊዜ በረዶ ላይ በጣም ትልልቅ ፈረስ፣ ምንም ቤትም ውስጥ የማይገቡ የማይበርዳቸውም፣ እና ለዓይንም ሲታዩ የሚያምሩ የሚያጓጉ አይነት ፈረሶች አሏቸው። ጠንካራ ፈረሶች፣ ለእርሻም የሚጠቀሙባቸው እና ተደናቂ የፍሪስላንድ ፈረስ የሚካፈሉበት አውሎ ነፋስ የተባለ ጉክስ ቲያትር አንዱ ነው። ሁለተኛው የዓለም እርሻ ቅድም ያልኩት እንግዲህ ዓለምን በማያበላሽ ሁኔታ በንፋስ፣ በፀሐይ በመጠቀም የኃይልን ማመንጨት እና ሶስተኛው የሙዚቃ ዝግጅት። ከምስራቅ አውሮፓ አሁን ብዙ ሰዎች ወደ ሆላንድ እየመጡ ነው ጊዜያዊ ስራ ለመስራት እና ከነዛ ውስጥ የሚበዙት ከፖላንድ የመጡ ናቸው። እነዚህ ሰዎች አሁን በቲማቲም ለቀማ፣ በአበባ ለቀማ፣ ቃሪያ ለቀማ ውስጥ የተሰማሩ ናቸው እና ምንድን ነው መልእክቱ የተለያዩ ሰብን ለቀማ ስራ ላይ ተሳትፈው እጽዋት ማሳደጊያ የመስታወት ቤት ውስጥ ቀልጠው ስለቀሩት የፖላንድ ዜጎች የሚል የሙዚቃ ዝግጅት አለ። ይሄ እንግዲህ የሚያሳየን ምንድን ነው፣ እኛ አውሮፓውያን አንድ ነን። ቀልጠው የቀሩት ማለት ምንድን ነው? ኑሮ ተበላሽባቸው ምናምን ማለት አይደለም። አንድ ሆኑ አንድ ቤተሰብ ነን የሚለውን ነው። እስከ አስራ ስምንተኛው ምዕት ዓመት መጨረሻ የኒዘርላንዷ ከተማ ሌዋርደን የንጉሳውያን ቤተሰቦች መኖሪያ እንደነበረች ይነገርላታል። በዚህም የኒዘርላንዱ ንጉሳውያን ቤተሰቦች በተደጋጋሚ ከተማዋን እንደሚጎበኙ ተነግሯል። ሌዋርደን ከያዘቻቸው ታሪካዊ ቤተ መዘክሮች፣ የተለያዩ የፊልም ቤቶችና የትምህርት ተቋማት ሌላ የጎብኚዎችን ቀልብ የሚማርከው በከተማዋ ረጅም የሚባለው ጠማማ ጥንታዊ ማማ ነው። ህንፃው በኢጣሊያ ቶስካና ግዛት እንደሚገኘው ፒዛ እንደተሰኘው ጠማማ ህንፃ አይነት ነው። በኒዘርላንዷ ሌዋርደን ከተማ እምብርት ላይ የሚገኘው ይህ ማማ በ16ኛው ክፍለ ዘመን የተገነባ ሲሆን ግንባታው የተጀመረው በከተማዋ ከፍ ብሎ ከህንፃው ሁሉ ረጅም ቁመት ያለው ቤተ ክርስቲያን ለማነጽ የታሰበ ነበር። ሕንፃው በረጅሙ በመገንባት ላይ ሳለ 14 ሜትር ቁመት ሲደርስ መስመጥ በመጀመሩ መቋረጡን የታሪክ መዝገባት ያሳያሉ። ከዚያን ጊዜ ጀምሮ ህንፃው እየሰመጠ፣ እያዘነበለ እስካሁን ያለምንም ተግባር ግን የከተማዋ የቱሪስት መስህብ ሆኖ ተጣሞ ቆሟል። በሺዎች የሚቆጠሩ የኒዘርላንዷ ሌዋርደን ከተማ ነዋሪዎች ከተማዋ ባዘጋጀቻቸው ከ300 የሚበልጡ ልዩ ልዩ ባህላዊ ክንውኖች ውስጥ በመሳተፍ የከተማዋን ጎብኚዎች ማስተናገዳቸውን ቀጥለዋል። የሌዋርደን ከተማ የዘንድሮ ባህላዊ ማዕከል ዋና ዳይሬክተር ቲጀር ፎን ቤኮም እንደሚሉት ማህበረሰቡን ጥንካሬ የሰጠው ባህልና ኪነ ጥበብ ነው። ባህልና ኪነ ጥበብ የማህበረሰቡን መንፈስ ሙሉ አድርጎ ደግፎ ያቆመው ነው። በከተማችን በሚደረጉት የተለያዩ የባህል እንቅስቃሴዎች ሰዎች ለሰዎች መቆማቸውን እናሳያለን። ወደ ኔዘርላንድ ሷ ግዛት ፍሪስላንድ ስትመጣም ይህንኑ ነው የምታየው። በዚህ አቋማችን የጎብኚዎቻችንን ቀልብ መሳብ እንፈልጋለን። በከተማዋ ያሉ ሆቴሎች እንግዳ በመቀበል ተጠምደው እንደሚከርሙ፣ ከተማዋንም ለመጎብኘት የሚመጣው የዓለም ነዋሪ ስንት ሊሆን እንደሚችል ከወዲሁ መታይም ባይሆን አቶ ሲራክ አስፋው ነግረውናል። እንግዲህ ዝግጅቱን ለማየት ከተለያየ የአውሮፓ ሀገሮች ሰዎች ይመጣሉ እና አሁን ፍሪስላንድ ውስጥ ወደ አራት ሚሊዮን እንግዳ ይመጣል ብለው ይጠብቃሉ። ሰው ወደ አንድ ከተማ ሲሄድ በቱሪስትነት እንበለው በእንግድነት እንበለው ነዳጅ አጠጣል። ሆቴል ቤት ገብቶ ይበላል። የአገሩን የባህሉን ደስ የሚሉ እቃዎች ይገዛል። ቲያትሩን ሲሄድ ቲኬት ይገዛል። ወዘተ። ይሄ ለኢኮኖሚውም በጣም ይጠቅማል ተብሎ ነው። ዝግጅቱ በአጠቃላይ ወደ ሰባ ሁለት ሚሊዮን ዩሮ ነው ያወጣል የተባለው። ይሄንን ገንዘብ ለመሸፈን እንግዲህ የተለያዩ የኔደርላንድ መንግስት አካሎች የአውሮፓ ማህበር ለጋሾች ያዋጣሉ እና የተቀረውን ብር ያው ከትኬቱ ከሚሸጠው እናገባለን ብለው ነው የሚያስቡት። ካየሸው ምንድን ነው ሆቴሎቹ ብዙ ባገቡ ቁጥር የሚከፍሉትም ታክስ እንደዛው ነው ማለት ነው። እና አገሩ ይጠቀማል። በሌላው ካየ ነው ምንድን ነው ይሄ ወንድማማችነትን አርቆ ማሰብን ልጆቻችን ወደፊት በሰላም እንዲኖሩ ጥሩ አየር እንዲያገኙ፣ የምግብ እጥረት፣ የውሃ እጥረት የውሃ እጥረት አሁን ይሄ ሀገር ውሃ አለው፣ ግን የሚጠጣ ውሃ ያስጨንቃል። አሁን በምንኖረው አይነት ሁሉም ሰው መኪና የሚነዳ አይሮፕላን እንደ ልብ የሚበር እንደዚህ መርከቦች በየቦታው ከቦታ ቦታ የሚዘዋወሩ ከሆነ አካባቢውን እያበላሸ ነው የምንሄደው እና ያንን የሚተካ ምን እናድርግ እየተባለ የሚታሰበው እሱን አስታከሽ ነው እንደው በማጠቃለያችን ሳላነሳ የማላልፈው ነገር ቢኖር ኒዘርላንድ በውሃ የተከበበች በመሆኗ አንድ ቀን ትሰምጣለች ይባላል እና እንዴት ነው ይሄን ነገር የሚያዩት? ጥሩ ግድቦች አሉ። ጥሩ በፈረንጆቹ በአስራ ዘጠኝ ሀምሳ ሶስት ትልቅ ማዕበል ተነስቶ በጣም በጣም ብዙ ሰው ፈጅቷል። ዜላንድ የሚባለው ደቡብ ሆላንድ ያለ አገር እሱ ትልቅ ትምህርት ሆኖ አሁን በዓለም ላይ ከሚደነቁት ግድቦች አንዱ ዜላንድ ያለው ነው እና አገሪቱን በተቻለ መጠን አጥረዋል። ጥሩ ግድብ ሰርተዋል። እና ሁል ጊዜ ግን የሚያስፈራው ምንድን ነው? ሱናሚ አንድ ጊዜ ቢመጣ እነሱም ጀርመን ጠረፍ ላይ ያለ ሰው ነው እንጂ የሚድነው፣ እዚህ ባህር አጠገብ ያለ ነው ሰዎች፣ እግዚአብሔር ይወቅ ግን ህልም ተፈርቶ አይታደርም ነው እና ያንን ለመከላከል ዩኒቨርሲቲዎቻቸው ባህል ይሰራ ነው። በየጊዜው ይህ እንግዲህ የተጀመረው በዘጠኝ መቶ አመት ምህረት ባህታውያን እየቆፈሩ ውሃውን መሬት እየሰጡት ዘንድሮ የተጀመረ አካሄድ ነው እስካሁን ያለው እና በጋው ሊመጣ አካባቢ ሆላንድ ውስጥ ሶስት ሳምንት ዝናብ ካልጣለ የውሃ ችግር ይመጣል አገሩ ሙሉ ውሃ ነው እና መኪናችሁን አትጠቡ ዝም ብላችሁ ጋርደና ቤታችሁ ያለ ክልት የምታሳድጉት ምናምን በየጊዜው ዝም ብላችሁም አታጠጡ ምክንያቱም ውሃው በጣም እየጎደለ ነው እና ውሃው በጎደለ ቁጥር መሬቱም እየተበላሸብን ይሄዳል። ስለዚህ ውሃው የግዴታ ባላንሱን ይጠብቅለታል የሀገሩ እንደሱ የሚባል የሚያስጨንቅም ነገር በየጊዜው በየአመቱ ያለው በየሁለት አመቱ ይፈጠራል። እንግዲህ የውሃ ሀገር ተብሎ ነው ይሄ የሰሜኑ ባህር ሆላንድን የሚያዋስናትን እሱ እሱ ላይ ትልልቅ ግድቦች እና የሚዘጋም ግድብ አለ የሚከፈትና የሚዘጋ በጣም ትልቅ እንደ በር አገርን ዝግት የሚያደርጋለና እና ሁክሮን ሆላንድ የሚባል ቦታ ነው። ሁል ጊዜ ከውሃ ጋር በጦርነት ነው የኖሩ። አድማጮች በዚሁ በዝግጅቱ ቃለምልልስ የሰጡኝን አቶ ሲራክ አስፋውን በዶች በለስም እያመሰገንኩ መሰናዶይን አጠናቅቃለሁ። አዜብ ታደሰነኝ ነኝ ጤና ይስጥልኝ።